የድንበር ቁጥጥር በላላት የአፍሪቃ ዋነኛ የስጋት ምንጭና የትኩረት መሆኑን አንድ የአሜሪካ ባለስልጣን አስታውቀዋል። የድንበር ቁጥጥርን ማጥበቅ አሸባሪዎችን እንቅስቃሴ ሲገታ ሊገታ እንደሚችል የዩናይትድ ስቴትስ የስጋት ቅነሳ መርሃ ግብር አስተባባሪ አምባሳደር ቦኒ ጃንኪንስ ለአሜሪካ ድምፅ በሰጡት ቃል መክረዋል ጅምላ ጨራሽ መሳሪያዎችን ለመስራት የሚያገለግሉ ግብአቶች በአሸባሪዎች እጅ እንዳይገቡ ለማድረግ በተባበሩት መንግስታት ድርጅት በተላለፈው ውሳኔ ላይ የመከረው የአዲስ አበባ ጉባኤ ተጠናቋል። እስክንድር ፍሬው ዝርዝር አለው። እንደ አውሮፓውያን አቆጣጠር በ2004 በተባበሩት መንግስታት ድርጅት የጸደቀውና 1540 ተብሎ የሚጠራው ውሳኔ የአሸባሪዎችን የመሳሪያ ምንጭ ለማድረቅ ያለመ ነው። አሸባሪዎቹ የኒኩሌር የኬሚካልና የባዮሎጂካል መሳሪያዎች እንዳይኖራቸው ለማድረግ እንዲሰሩ መንግስታትን ይጠይቃል ውሳኔው። በዚህ ውሳኔ አተገባበር ላይ ያተኮረ ጉባኤም ነው በአፍሪካ ህብረት የተካሄደው። በጉባኤው የዩናይትድ ስቴትስን የልኡካን ቡድን የመሩት የስጋት ቅነሳ ፕሮግራሞች አስተባባሪ አምባሳደር ቦኒ አንቶኒ ጀንኪንስ ውሳኔውንና በአፍሪካ ያሉ ስጋቶችን አብራርተዋል። የኒውክሌር የኬሚካል እና የባዮሎጂካል የጦር መሳሪያዎች ጉዳይ ከአፍሪካ ተጨባጭ ሁኔታ ጋር እንዴት እንደሚገናኝ አስረድተዋል። እርሳቸው ለአሜሪካ ድምጽ እንዳሉት በዚህ ቻጉር የሚተኮረው መሳሪያዎቹን ለመስራት በሚያስፈልጉት ግብዓቶች ላይ ነው። ጥያቄው አገሮቹ መሳሪያው ያላቸው ወይ የሚለው አይደለም። ጥያቄው አገሮቹ መሳሪያዎቹን እንዳያገኙ እንዴት መከላከል እንችላለን የሚለው ነው። ከዚህም በላይ ግን የትኛውም አይነት አሸባሪ ቡድን የኒውክሌር መሳሪያ ለመስራት የሚያስፈልጉትን ጥሬ ዕቃዎች አሊያም የባዮሎጂካል እና የኬሚካል መሳሪያ የሚያስፈልጉትን ግብአቶች እንዳያገኝ እንዴት መከላከል እንችላለን የሚለው ነው። የኬሚካል ጦር መሳሪያ ለመስራት የሚያስፈልጉት ግብአቶች ለምሳሌ በየትኛውም የዓለም አካባቢ በትናንሽ ኢንዱስትሪዎች ውስጥ ይገኛሉ የባዮሎጂካል የጦር መሳሪያ ለመስራት የሚያስፈልጉትም በቤተ ሙከራዎች ይገኛሉ ስለዚህ እነዚህ መሳሪያዎች ለመስራት የሚያስፈልጉት ንጥረ ነገሮች አፍሪካን ጨምሮ በመላው አለም ይገኛሉ ከዚህም በተጨማሪ መሳሪያዎቹን ለመስራት የሚያስፈልጉት ንጥረ ነገሮች ከአንዱ ሀገር ወደ ሌላው እንዳይጓጓዙ የድንበር ቁጥጥርን ማጠናከር እንደሚገባ አምባሳደር ጂንኪንስ ተናግረዋል የተባበሩት መንግስታት ድርጅትን ውሳኔ ከመተግበር አንጻር በአፍሪካ ያለው ሁኔታ ተስፋ ሰጪ መሆኑን አምባሳደሩ ያምናሉ። በዚህ ርዕስ ላይ ጉባኤ ሲካሄድ ያሁኑ ሶስተኛው መሆኑን በማስታወስም የሀገሮች ግንዛቤ መጨመሩንና አብዛኛው ውይይትም በአተገባበሩ ላይ መሆኑን መታዘባቸውን አመልክተዋል። በአጉሪቱ ካሉ ስጋቶች የበለጠ አሳሳቢው ምን እንደሆነ ጠይቄያቸውም የድንበር ቁጥጥርን አስቀድመዋል። በጣም የሚያሳስቡን ጉዳዮች አንዱ የድንበር ቁጥጥር ነው። ምክንያቱም በድንበር የሚደረጉ ዝውውሮችን መቆጣጠር ከመንግስታት ውጭ ያሉ አካላት የኒውክሌር መሳሪያ ለመስራት የሚያስችሉ ጥሬ እቃዎች እንዳያገኙ ማድረግ ዋነኛው መንገድ ነው። ሌላው አሳሳቢ ነገር ደግሞ ዓለም አቀፍ የሆነው የጤና ጉዳይ ነው። ከኢቦላ ወረርሽኝና ከዚህ ከቫይረስ መከሰት ጋር ተያይዞ የተወሰኑ የአፍሪካ ሀገሮችን ጨምሮ ሀምሳ ሀገሮችን የሚያካትት ዓለም አቀፍ የጤንነት አጀንዳ የተባለ ፕሮግራም አለን። የተላላፊ በሽታዎችን ስጋት ለመቀነስ እየሰራን ነው። ይህ የጤናና የጸጥታው ዘርፍ ማህበረሰብ በጋራ እንዲሰሩ የሚችሉበት መንገድ ነው። በአጉሪቱ ስላሉ ስጋቶች ሲነሳ የኬሚካል ጦር መሳሪያ የሚለው በቶሎ ወደ አእምሮ አይመጣም ያሉት አምባሳደር ጀንኪንስ፣ ጉባኤው ግን ይሄንን ርዕስ ጨምሮ በተለያዩ አሳሳቢ ጉዳዮች ላይ መምከሩን አስታውቀዋል። ከኒውዮርክ የመጡ የዘርፉ ባለሙያዎችም በጉዳዩ ላይ ከአፍሪካውያን ጋር መምከር እንደቻሉ አብራርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ